የውሃ ነገር እንደ ጥሙ ያንገበግባል። ዛሬም ብዙ ያነጋግራል። አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች በይበልጥ እየበረታ ለመጣው የንጹህ ውሃ አቅርቦት ከፍተኛ እጥረት በነዋሪው ሕዝብ ህልውና ላይ የደቀነውን አደጋ ለመቅረፍ የሚያግዝ መፍትሄ የሚያመላክቱ የፖሊሲ ጥናቶች በቅርቡ በመንግስታቱ ድርጅት ጉባኤ መድረክ ላይ ካቀረቡ የውሃ ጉዳይ አዋቂዎች ጋር የተካሄደ ውይይት ነው። በጉዳዩ ዙሪያ ግንዛቤ ለማስጨበጥ የሚሰናዱትንና በምርምርና ጥናት የታገዙ ስራዎችን የሚሰራውን ቡድናቸውን ተወካይ ጨምሮ ለውይይቱ ተገኝተዋል። ክቡራትና ክቡራን ተመልካቾቻችን የውሃ ጉዳይ ዛሬም እያነጋገረ ነው። የውሃ እጥረት በኢትዮጵያ የተለያዩ ከተሞች በከፋ ደረጃ ላይ እንደሚገኝ ይታወቃል። ችግር ብቻ ሳይሆን ታዲያ የመፍትሄ አማራጮችንም የሚያመላክት ነው። ሁላችሁም በያላችሁበት እርስ በርሳችሁ ተወያዩ። አሁን በቀጥታ እንግዶችን አስተዋውቃለሁ። ሶስት እንግዶች ጋብዘናል። ዶክተር ጥሩሰው አሰፋ፣ ዶክተር ፈቃዱ ሞረዳን በስካይፕ እዚህ አጠገብ የሚገኙት አቶ ሳምሶን ደምሴ የተፈራ ናቸው። ዶክተር ጥሩሰው ከርሶ ልጀምር። ከዚህ ቀደም በምጥን ዝግጅታችን አዲስ አበባን ውሃ ጠማት በሚል የመወያየት እድል አግኝተን ነበረ። ያም የውሃ እጥረት የአዲስ አበባ ብቻ ሳይሆን በርካታ የኢትዮጵያ ከተሞችም የበረታ የውሃ ችግር እንዳለባቸው ይታወቃል። ነገር ግን ከችግሩ ከጭንቀቱ ባሻገር መላ ስለመኖሩ ተስፋ የሚሰጡ ሁኔታዎች ናቸው እንድንወያይ እያደረጉን የተባበሩት መንግስታት ድርጅት የሚሳተፍበት ጥናታዊ ጽሑፍ አቅርባቸዋል። ለመሆኑ የውሃ እጥረት ከንግግሩ ባሻገር የቱን ያህል የከፋ ነው አዲስ አበባን እንደሆነ እንደ ምሳሌ ብንወስድ? ዶክተር ጥሩሰው ከርሶ ልጀምር። እሺ፣ በጣም አመሰግናለሁ አሉላ ላይ ስለጋበዝከኝ። እንግዲህ አቅርቦቱና ፍላጎቱን ስናየው ወደ አርባ በመቶ የሚሆን ብቻ ነው ሽፋን ያለው አዲስ አበባ ውስጥ። ይሄ ደግሞ በጣም የከፋ ነው። ይሄ ማለት ብዙ ሰዎች በሳምንት አንድ ቀን ሁለት ቀን ብቻ ነው የሚያገኙት ማለት ነው። እና ያየነ ሁኔታ በአማካኝ እንደውም በሁለት ቀን በሳምንት የሚያገኙ ናቸው። በዚህም ምክንያት ደግሞ ከጤናም ጋር የተገናኘ ከኢኮኖሚ ጋር የተገናኘ ሌሎች ሌሎች ችግሮች አብሮ ሊያመጣ ይችላል። ስለዚህ በአሁን ሰዓት የአዲስ አበባ ከተማ የምትፈልገው እና አቅርቦቱ በጣም የተለያየ ሁኔታ ነው እንግዲህ ባጭሩ። አመሰግናለሁ ዶክተር ጥሩሰው። ዶክተር ፈቃዱ ወደ ትልቁን ቁልፍ ተጭነዋል ዶክተር ጥሩሰው። አቅርቦትና ፍላጎት አለመመጣጠኑ መሆኑን ኋላ ላይ ገፋ አድርጋችሁ ትወያዩበታላችሁ። መፍትሄ አማራጮችም አሉ ነው የሚለው ጥናታችሁ። እስኪ በዚህ የጥናት ጽሁፋችሁ ልታመላክቱ የሞከራችሁትን መሰረታዊ ነገር ለተመልካቾቻችን ቢያጋሩ። አመሰግናለሁ አሉላ ስለጋበዝከኝ። እኔንም ያው ችግሩ ከታወቀ መፍትሄውም ደግሞ እንደተነጋገርነው የአዲስ አበባ ውሃና ፍሳሽ አገልግሎት ባለስልጣንም ይሄንኑ ችግር በመገንዘብ ከብዙ ዓመት በፊት እንደ ማስተር ፕላን አድርጎ ያቀረባቸው ፕሮጀክቶች ነበሩ። እነዚህም ፕሮጀክቶች ያንን አቅርቦቱን የሚያሻሽሉ ናቸው። ሰው በስቷል። አቅርቦት በጣም ስላነሰ ነው። ስለዚህ አሁን ያለን አማራጭ የውሃውን አቅርቦት መጨመር ነው። እሱን ደግሞ በጥናታችንም እንዳመለከት ነው የጉድጓድ ውሃን ብቻ ሳይሆን የዝናብ ውሃን ቋጥረን ብዙ ቦታ ትልልቅ ግድቦችን ሰርተን የአዲስ አበባ ውሃን ጥማት ማቆም ይቻላል የሚል አመለካከት ነው ያለን። ጥናቶቹም የተመሰረቱት ባሉና ከዚህ በፊት በተደረጉ ፊዚቢሊቲ ስታዲ የተመረኮዙ ናቸው። ይሄ አሁን መፍትሄ ብለን ያሰብነው ሀሳብ ደግሞ ለአዲስ አበባ ብቻ ሳይሆን ሌሎችም በጣም ችግር ላይ ያሉ ከተሞች እንደ መቀሌ፣ እንደ ሐረር፣ ሌሎች ሌሎች ከተሞችም ያንኑ አይነት አፕሮች እንዲከተሉ የሚያደርግና መፍትሄ የሚሆን ብለን ነው እንግዲህ ያመላከት ነው። በተቀረ ከአቅርቦት ውጭ ደግሞ የከርሰ ምድርን ውሃ አጠቃቀም ባወጣነው ፖሊሲ ከዚህ በፊትም ብዙ ጊዜ በሰጠነው ሪኮመንዴሽን መሰረት የከተማው የውሃ ባለስልጣን ያንን በመቀበል ብዙ ፖሊሲዎችን እያወጣ መሆኑን እሱም አንድ ስቴፕ ነው። አንድ የሚያስደስት ነገር ያየንበት ነው። መልካም። አቅርቦትና ፍላጎት አለመጣጣም አጠቃቀምንም ከግምት ያስገባ ሁኔታ ከመፍትሄ አማራጮች ውስጥ እንደሚካተት ነው የጠቆሙት። ዝርዝሩን ገፋ አድርገን እነጋገራለን ወደ ስቱዲዮ ልመለስ እና እዚህ አጠገቤ ወደሚገኙት ሶስተኛው እንግዳይ ልመለስ። አቶ ሳምሶን እርስዎ በውሃ ጉዳይ ላይ ብቻ ሳይሆን በሌሎችም መሰል በኢትዮጵያ ጉዳይ ላይ የሚያተኩሩ ባለሙያዎች የሚሳተፉባቸውን ስራዎች ማቀላጠፍ የያዘ ዊ አስፓየር የተባለ ድርጅት ነው የሚመሩት። ዊ አስፓየር በውሃው ጉዳይ ከግብጽ ጋር በነበረው ውዝግብ ወቅትም የጎላ ድርሻ እንደነበረው በፕሮግራማችንም እንግዳ ሆነው መሳተፉን ተመልካቾች ያስታውሱ ይሆናል። አሁንም ይህን ፖሊሲ ቀደም ብዬ አስተያየታቸውን እንዲያካፍሉን የጋበዝኳቸው ሁለቱ እንግዶቻችን የጠቆሙትን የጥናት ወረቀት ጨምሮ ሌሎች የእነሱን መሰል ባለሙያዎች የሚሳተፉበት ዊ አስፓየር በተባለው ተቋማች ውስጥ የሚሰሩ ስራዎች አሉ እስኪ እንገሩን ለአዲስ አበባ ውሃ ጥማትስ ምንድን ነው ልታደረጉ እየሞከራቸው ያላችሁት ሌሎች አካባቢዎችንም ጨምሮ አመሰግናለሁ አሉላ ስለጋበስከኝ ዊ አስፓየር እንደጠቀስከው ግብረ ሰናይ ድርጅት ነው እኛ መድረኩን አመቻችተን እኔ እንደ ውሃ ባለሙያ ሳይሆን የተገኘሁት እዚህ ከዊ አስፓየር መስራጆቹ አንዱና አሁን የወቅቱ ፕሬዚዳንት ነኝ በውሃ ላይ ብቻ ሳይሆን በጤና፣ በትምህርት፣ በኃይል አቅርቦት፣ በተለያዩ ጉዳዮች ባለሙያዎች እያሰባሰብን ችግር ያለባቸውን ቦታዎች ነቅዘን እያወጣን ለችግሮቹ መፍትሄ የሚሆኑ ሀሳቦችን ለማቅረብ ነው። አዲስ አበባን ውሃ ጠማት የሚለውን ርዕስ የወንድን ዶክተር ጥሩሶ እና ዶክተር ፈቃዱ ባለሙያዎች አንድ ፍኖተ ካርታ አቅርበዋል። ችግሩን ብቻ መናገር ሳይሆን ችግሩ ይሄ ነው፣ መፍትሄዎቹ እነዚህ ሊሆኑ ይችላሉ የሚሉ ጠቋሚ አገር ከሆኑ ባለሙያዎች ጋር ሆነው አንድ ሰፋ ያለ ጥናት አቅርበዋል። ቅድም እንደጠቀስከው የተባበሩት መንግሥታት ባዘጋጀው መድረክ ላይም ተገኝተው ያንን ጥናታቸውን አቅርበዋል። እንግዲህ አስፓየር ተሳትፎ ይቀጥላል። አማራጮቹ ተግባራዊ እስከሚሆኑበት ድረስ ነው የሚሉኝ፣ በትክክል እና ዓላማውም ሕብረተሰቡን የማስተማር ችግሮቹን ብቻ በየወቅቱ መናገር ሳይሆን ለችግሮቹ መፍትሄ በማቅረብ ዊ አስፓየር ስራውን ይቀጥላል። በተለያዩ ዘርፎች መልካም። በስካይፕ ወዳላችሁት እንግዶች ልመለስ። ዶክተር ጥሩ ሰው ጀምሮ እንዳደረግነው የስልብሰዶት እና ይህ እጅግ የበረታ የውሃ ችግር ይቀረፋል በሚል ተስፋ እንደሚያደርግ ባለሙያ የሌሎች አካባቢዎችንም ተሞክሮዎች ከግምት እንዳስገባ እዚህ ሁለታችሁ የምትኖሩበት ዩናይትድ ስቴትስ በተለያዩ ግዛቶች ባላችሁባቸው አካባቢዎችም የሚሰሩ የውሃን ዘላቂ አቅርቦት ማሟላት በሚቻልበት መንገድ ላይ ለረዥም ዓመታት ሰርታችኋልና፣ እስኪ መሠረታዊውን ጥያቄ እንመልስ። ውሃ ያልቃል ወይ? በእርግጥ የሚያልቅ ከሆነ ደግሞ ምንድን ነው መፍትሄው? የዓለም ትልቁን ክፍል ውሃ እንዳለ እናስባለን፣ ግን የዓለም ከፊሉ ደግሞ ውሃ ይጠማል። ውሃ ያልቃል ወይ? እስኪ ስለ ውሃ እናውራ። በጣም ጥሩ ጥያቄ ነው አሉ ላይ ያቀረብከውና፣ ውሃ ያልቃል ሲባል እንደ ባንክ ብንቆጥረው ባንክ ውስጥ ያለ ውሃ ሊያልቅ ይችላል ግን ወደ ባንክ የሚገባ ውሃ ደግሞ አለ። ስለዚህ ብዙ ጊዜ ምን መሆን ያለበት ከባንክ የምናወጣው እና ወደ ባንክ የሚገባው የተመጣጠነ መሆን አለበት ማለት ነው። ዞሮ ዞሮ ውሃ በሙሉ የሚመጣው ከዝናብ ነው። ግማሹ ይተናል፣ የቀረው በመሬት ላይ ሄዶ የገጸ ምድር ወንዝ ይሆናል። ከዛ የቀረው ደግሞ መሬት ውስጥ ገብቶ ከርሰ ምድር የምንለው ማለት ነው። ስለዚህ አሁን በአዲስ አበባ ሁኔታ ብንመልሰው፣ እስካሁን ድረስ አብዛኛው የነበረው የከርሰ ምድር ውሃ የመጠቀም ሁኔታ ነው። እሱ ደግሞ ጊዜ ይፈጅበታል። በትንሹ እስከ ሁለት ሶስት ዓመት ድረስ ሊፈጅበት ይችላል እታች ለመድረስ። ስለዚህ በአብዛኛው እሱ ላይ ስለነበረ በተለይ በ200 በ250 ሜትር ላይ ያሉ ጉድጓዶች ደርቀው፣ በአሁን ሰዓት እስከ 500 የሚያህል ወይንም አምስት የእግር ኳስ ሜዳ የሚያህል ወደ መሬት እየሄድን ነው የምንቆፍረው። ስለዚህ ውሃ ያልቃል፣ ባንክ ውስጥ ያለ፣ አዎ ያልቃል። ግን ከገቢውና ካወጣት መጠበቅ አለብን የሚል ነው እና እኛ አሁን ፖሊሲያችን ላይ አንዱ የሚያነሳ ነው ከርሰ ምድርና ገጸ ምድርን ሁሉም ዞሮ ዞሮ ዝናብ ስለሆነ አንድ ላይ የመጠቀም እና ሌሎችንም አንድ ሁለት ሶስት ብለን ወደ ስድስት አይነት ያቀረብናቸው ዝርዝሮች አሉ ማለት ነው። መልካም ዝርዝሮቹን ገፋ አድርገን እንመለከታለን። ዶክተር ፈቃዱ ወደ እርስዎ ልመጣ ነው። እንግዲህ በዘላቂነት የውሃን ችግር መፍታት አንድ ነገር ነው፣ ደግሞ በጊዜው ያለ እጥረትን ማሟላት ሌላ ነው እና የውሃ ነገር ህይወት ነው እንደሚባለው ያለ ውሃ ማደር አይቻልምና ኢኮኖሚ ቢባል፣ ህና ቢባል፣ ጤና ቢባል ሁሉም ነገር ከውሃ ጋር የተቆራኘ እንደመሆኑ በጊዜያዊነት ምን አይነት መፍትሄዎች አሉ? የአዲስ አበባንም ሆነ ሌሎች መሰል ከፍተኛ የውሃ እጥረት ያለባቸውን የኢትዮጵያ ከተሞች መደገፍ የሚያስችሉ ጊዜያዊነት የሚታዩትን ብናስቀድም ምንድን ናቸው? በትክክል ባለፈው ጊዜ በተባበሩት መንግሥታት ኮንፈረንስ ላይም ተገኝተን እዛ ካሉት አካዳሚሻን ከህብረተሰቡ ጋር ጋር ስናወራ የነበረው ይህንን ነው። ለምን በአሁን ሰዓት ውሃ ችግር አለ እና በጣም ችግር አለ። ስለዚህ ኢሚዲየትሊ ዛሬ ሁሉ ነገር ማቆም አይቻልም። የሰጠናቸውም ትልልቅ ሪኮመንዴሽኖች አራት አምስት ዓመት ሊፈጁ ይችላሉ ፕሮጀክቶቹ። አሁን ግን በአጭር ጊዜ ውስጥ ሊሆን የሚችለው ውሃን መፍጠር አይቻልም መቼም ወይ ከሌላ ቦታ ማምጣት ነው እንጂ እዛው ከተማ ውስጥ ውሃን መፍጠር ስለማይቻል የከተማው የውሃና ፍሳሽ እንደሚሰራው በፈረቃ ያችን ውሃ ያለችዋን ሪሶርስ በስነ ስርዓት መጠቀም እንዳይባክን ማድረግ። ሁለተኛ ደግሞ ያለውንም የከርሰ ምድር ውሃ ለጊዜውም ቢሆን በጣም ለኢመርጀንሲ ለሆኑ መስሪያ ቤቶች፣ ሆስፒታሎች፣ ትምህርት ቤቶች እነሱን ማድረግ ማስቀደም እነሱን እነሱን አድርጎ ማሳለፍ የአሁኑን ትልልቅ ፕሮጀክቶችን ሰርተን ትልቁን ሶሉሽን እስክናገኝ ድረስ ያንን ማሳለፍ እና ኢፊሸንሲያችንን ጨምረን ውሃ ሳይባክን ያለውን ውሃ መጠቀም ነው እንግዲህ ያለው አማራጭ ይሄ። በየትንንሽ ከተሞችም ሊሆን ይችላል። ከዚያ በተረፈ ግን በአጭር የምንመልሳቸው መልሶች ግን ወደ መጥፎ እንዳይሄዱብን ነው የምፈራው። ለምን ብዙ ጊዜ ብዙ ከተማዎች እንደምናየው ሌሎች ሀገሮችም ያደረጉት ውሃ በቦቴ መሸጥ በጠርሙስ መሸጥ እሱ ችግሩን እያባባሰው የሚሄድ ነው እንጂ ሶሉሽን ሊሆን አይችልም። ያለንን ውሃ በትክክል ተጠቅመን በኤፊሽንሲ ተጠቅመን ትልልቆቹን ፕሮጀክቶች ነገ ዛሬ ሳንል መጀመሩ ይሻላል የሚል ነው እምነታችን። መልካም። ዶክተር ጥሩሰው ወደ እርስዎ ልመለስ። አፋጣኝ መፍትሄ የሚፈልጉትን ጉዳዮች ዶክተር ፍቃዱ ተመልክተዋል። በዘለቄታው የምናያቸውን አሁንም እናቆይ እና ከፍተኛ የውሃ እጥረት ባለባቸው አካባቢዎች ምን አይነት መፍትሄዎች ናቸው ተሞክረው ስራ ላይ ውለው ዛሬ እንደ ምሳሌ ሊወሰዱ የሚችሉ? ቀደም ብዬ እንደጠቆምኩት እዚህ በዩናይት ስቴትስ እናንተ ባላችሁባቸው ከተሞችና አካባቢዎች መሰል ችግሮችን ለመቅረፍ ተግባራዊ የሆኑ አጠቃቀሞች አሉ። ምንድን ናቸው? እንደው ቀዳሚዎቹ ተመሳሳይ ችግር ባለባቸው ሌላ አካባቢ የሰሩ በእርግጥም ደግሞ እንደ ኢትዮጵያ ባሉ ሀገሮችም ሊሰሩ ይችላሉ ያላችኋቸው በጥናታችሁም ያመላከታችኋቸው እንግዲህ ዞረን ዞረን ውሃው መምጣት አለበት። ትልቁ እንዳልኩት የገጸ ምድር ውሃ ነው፣ ፈቃዱም እንዳለው ሌላ ደግሞ ያው ያለንም በጥሩ ሁኔታ የመጠቀም ሁኔታ ነው። ይሄ እንግዲህ ከአለማባክን ጀምሮ አሁን አዲስ አበባ አብዛኛ የሚባክነው ጠቀም ያለ ነው። ግን አንድ ነገር መረዳት ያለብን የሚባክነውን ውሃ ወይንም ነንረቨኒ ረቨኒው ነው እኛ የምንለው የማይሸጠውን ውሃ ዜሮ እንኳን ብናደርገው ያለውን የዛሬን ችግር አይፈታም። ምክንያቱም ትልቅ ያደጉ እንኳን ቢያንስ እስከ አስር አስራ አምስት ድረስ ነን ረቨኒ የሚባለው ወይም የማይሸጥ ውሃ አለ። ይሄ ለብዙ ነገሮች የሚሆን ነው። ለምሳሌ ለስራ ጉዳይ ተብሎ ከትሪትመንት ጋር የተገናኘ ወይም ደግሞ ለፋየር ፋይቲንግ፣ ይሄ ለእሳት አደጋ፣ ሌላ ሌሎች ነገሮች የሚደረግ አለ። ስለዚህ ይሄን ብናሳድገው ራሱ ዜሮን ማድረግ አንችልም። ዜሮን ብናደርገውም ትልቁ ልዩነቱ መጀመሪያ እንዳልኩት አርባ በመቶ ስለሆነ አሁን ሽፋኑ የሚወጣ ነገር አይደለም። ሌላው ትክክለኛ አይነት ውሃ መሸጥ አለበት። አሁን አንድ የሚደንቅህ ነገር ለምሳሌ አዲስ አበባ ና ውሃ አዲስ አበባ ውሃና ፍሳሽ አንድ ሺ ሊትር በሰባት ብር ከ14 ሳንቲም የሸጠ ዛሬ ጊዜ ኦንዲማንድ በቦቴ ቅድም ያለው የፍቃዱ ያለው አንድ ሺ ሁለት መቶ ብር ይሸጣሉ። ይሄ ማለት መቶ ስልሳ አምስት ጊዜ ማባዛት ማለት እንደውም፣ አንዳንዱን ይሄን በተመለከተ እኛ በተለይ በጀሪካን የሚኖሩ ሰዎች ፎቅ ላይ ሆነው ብዙ ማጠራቀም ስለማይችሉ አስልተ ነው። እዚህ እና አውሮፓ ከሚከፍለው በላይ ነው የሚከፍሉ። እንግዲህ ያ ትልቅ ነው፣ ከአስር እስከ ሀያ በመቶ የሚሆነው ደመወዛቸው። ስለዚህ ያንንም ከታሪፍ ጋር የተገናኘ መጠናት አለበት። ደግሞ ለውሃ አድራሹም አንዳንድ ነገሮች ስለሚያስፈልገው ማለት ነው፣ ፓይፕ ሲሰበር በሱ ነው የሚሰራው። ግን ዞረን ዞረን ትልቁ ከዚህ ከገጸ ምድር ጋር የተገናኘው ውሃ ብቻ ነው ለአንድና ለመጨረሻ ሊቀርፎ የሚችለው ለምን ብንል ልዩነቱ ትልቅ ስለሆነ፣ የተወሰነች ማምጣት ስንጀምር ግን የዚህ የከርሰ ምድሩን ስለምናሳርፈው ውሃው ቀስ ብሎ ባንካችን ሞላ ማለት ነው። አሁን ምን ማድረግ ነው ያለብን ከባንክ የምናወጣው በጣም በዛ። እዚህም ሀገር ሰው እንደሚያውቁት ብዙ ካወጣን እንደውም ኔጌቲቭ ክሬዲት እንገባለን ይባላል። ስለዚህ መጀመሪያ የፋይናንስ ሰው መጀመሪያ ክሬዲትን ክፈል እንደሚለው ሁላ? እኛ ባንካችንን መጀመሪያ የምናወጣውን ቀንሰን ሌላ ከውጭ ማምጣት ስንችል ብቻ ነው በዘላቂነት መፍታት የምንችለው። ፍቃዱ ብዙም ብሎታል። የማይቻል ነገር የለም። አይቻልም ሲባል የህዳሴን ግድብ ነው ብዙ ጊዜ የማነሳው መቻሉን ስላሳየን፣ ይሄንን ለአንዴና ለመጨረሻ ጊዜ እንፈታዋለን ብዬ ነው የማስበው። እና አንድ የተናገርነው ነበር ይሄ ሁሉም ተባብሮ መስራት አለበት። አዲስ አበባም አካባቢውም እንደ ኮሚሽን ነገር ያልነው አይንክ እሷ በጣም አስፈላጊ ነገር ነች ብዬ ገምታለሁ። ስለሰጠህን እድል በጣም አመሰግናለሁ። እሺ አቶ ሳምሶን በቀሩን ጥቂት ሰከንዶች የመጨረሻውን እድል ለእርሶ ልስጥ። ኢትዮጵያ ውስጥ በማህበረሰብ አገልግሎት ላይ የተሰማሩትን በየበረሃው የተንከራተቱ ለሀገር ጥቅም የሚሰሩትን ባለሙያዎች በጣም ላመሰግን እንፈልጋለሁ። እኛ ይህንን በበጎ አድራጎት ነው የምንሰራው ሁላችንም ውጭ ሀገር በብዙ ገንዘብ ተከፋዮችን በየሙያችን በተለያየ ሙያችን ግን ኢትዮጵያ ውስጥ ይህንን ሌት ቀን ደፋ ቀና የሚሉትን ወገኖቻችን፣ ዜጎች በጣም ትልቅ ክብር እንዳለኝና ምስጋናዬን ለመግለጽ እፈልጋለሁ። አመሰግናለሁ። እኔም ከእርሶ ልጀምር አቶ ሳምሶን ደምስ የተፈራ፣ በስካይፕ ያላችሁ የውሃ ጉዳይ አዋቂዎች ዶክተር ጥርሶ አሰፋ እና ዶክተር ፈቃዱ ሞረዳ ለጊዜያቸው አመሰግናለሁ። ተስፋ አድርጋለሁ ጅምራችሁ ዳር ይደርሳል። እንከታተላለን። ለአሁኑ ጊዜ ይርስጥልኝ። thank you